ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሰማ አምደላ። የግዛቱ የህግ አውጪ ዛሬ ወደ አይዋ ካፒታል ተመልሷል። ትምህርት፣ ግብር፣ ደህንነት ለሁለት ሺ ሀያ አንድ የአይዋ ህግ አውጪ ዋና ዋና ጉዳዮች ናቸው። እናም ከሁለት መቶ በላይ ጸረ ጭንበላ ተቃዋሚዎች በውስጣቸው ተቀላቅሏል። በመቶዎች የሚቆጠሩ ሰዎች ጥቂቶች ካለ ለእነሱ መካከል የፊት መሸፈኛ ለብሰው ዛሬ በአይዋ ካፒታል ሪትርን ተሞልተዋል። የአዲስ ኮሮና ቫይረስ በሽታ እና የኮቪድ-19 ወረርሽኝ ስርጭት ለመቀነስ የተቀየሱ ጭንብላ ለብሰው እና ሌሎች የህዝብ ጤና እርምጃዎችን በመቃወም ላይ ነበሩ። የየሆኑ ወቅታዊ የህዝብ ጤና አጠባበቅ ትዕዛዝ ሰዎች ከሌሎች እና ለ15 ደቂቃዎች በላይ ባሉበት ጊዜ በአደባባይ ጭንብላ መልበስ እንዳለባቸው ጠይቀው ነበር። ነገር ግን የሪፐብሊካን የሕግ አውጪ መሪዎች የካፒታል ቪዝተሮች የፊት ማስክ እንዲ እንዲለብሱ ስላለመጠየቅ እምቢ ማለኑ ነግሯል። የአንድ መቶ ሀምሳዎች የህግ አውጪ አንተዋይ ኮቪድ 19 ሙከራን ለመገለጽ የማይፈልጉ ጭምብላ ፍላጎታቸው እንዳልሆነ እና ደንበኞች በሌለበት መንግስት ፊት ተሰብስበው እንደነበሩ ገልጿል። አይዋ ዛሬ 511 አዲስ ተጠቂዎች እና 11 ሰዎች እንደሞቱ ዘግበዋል። በመጋቢት ወር ውስጥ ከታይ ጀምሮ ጊዜ ወደ 300 ሺህ ሰዎች በኮሮና ቫይረስ መያዛቸውን ገልጸዋል። ከአራት ሺህ አንድ መቶ በላይ ደግሞ ሞተዋል። በዱባይ ከሆኔ ውስጥ ባለፈው ሀያ አራት ሰዓታት ውስጥ በአጠቃላይ አዲስ የተያዙ ሰዎች ሀያ ሰባት ናቸው። ባይዋ ህጋ ውጪ መክፈቻ ቀን ንግግሮች በተለምዶም ተመሳሳይ ናቸው የሁለት ሺህ ትብብር እና አንድ የጋራ ጭንብራ ዛሬ ሁኔታ አልነበረም። የቻርለስ ሲቲ የሃውስ ዴሞክራቲክ መሪ ቶድ ፕሪቻርድ ከ25 ዓመት የጦር አርበኛ እንደነበረው ባለፈው ረቡዕ በአሜሪካ ካፒታል ውስጥ በተከሰተ ነገር በጣም ተቆጥተዋል። ባለፈው ሳምንት በሶሼል ላይ ጥቃት የደረሰበት ምክንያት የአይዋ ህግ አውጪ አይን ማዞር እንደማይችል ፕሪቻርድ ተናግሯል። ቢሪቻርድ በዚህ ዓመት በቤት ወለል ላይ ባደረጉት የመጀመሪያ ንግግሮች ከዚሁ ኪም ሪናልዶስ የምርጫቸው ትክክለኝነት ለመጠየቅ ሰዎች ሲሟገቱ በእውነት ምሰሶ ላይ ፍንዳታ ይፈጠራል ብለዋል። የሱሲቲ ከተማ ማህበረሰብ ትምህርት ቤት ዲስትሪክት እንደዘገበ 28 ተማሪዎች ከጀንዋሪ አራት እስከ አምስት መቅረታቸውን ሲመለከቱ በኮቪድ ተጠቂዎቹ እንደሆኑ ገልጸዋል። ይህ ቁጥር ከተጀመረ የሪፖርት ቀረጻ የተለየ እና ከፍ ያለ ነው። የትምህርት ቤት ዲስትሪክት ከዋህድ ጋር በሳምንት ሁለት ውስጥ ሲሆኑ በዚህ ውስጥ ግማሽ የሚሆኑ ተማሪዎች ወደ ትምህርት ቤት የሚሄዱበት በሳምንት ሁለት ቀን ተኩል፣ ደግሞ ሌሎች ሁለት ቀናት ይጓዛሉ። የሱስሌ ከተማ ትምህርት ቤት ቦርድ የተመለሰው ወደ መማር እቅድ ለማገምገም እና እስከዚህ ዓመት ድረስ አማራጮች ለመወያየት ዛሬ ማታ ተገኝተዋልን ብለዋል አመሰግናለሁ።